ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መጋቢት አንድ 2016 ዓ.ም ዝግጅታችን ጀመረ። የሴቶች ቀንና የኢትዮጵያውያን ሴቶች የአመራር ድርሻ። ከባሏ ጋር ተጣልታ፣ በቤተሰብ ተቆጥታ፣ ሶሻል ሚዲያ ላይ ተሰድባ፣ ከዛ ደግሞ እንደገና እንዲተጋፈጪ ማለት እኔ ራሴ የማላረገው ነገር ስለሆነ የእውነት ይከብዳል እና ሁልጊዜ ያው ፖለቲካ ፓርቲ ውስጥ ያሉ ሴቶች የሚወቅሱን እሱ ነው። ለምን እንድንታገሉላችሁ የተጠብቃላችሁ ለምናንተ ራሳ ስ ሰዓት አትታገሉም ይሉናል ግን የሰማችኋቸው የሴታዊት ኢትዮጵያ ንቅናቄ መሪ የሆኑትን ዶክተር ስህን ተፈራን ነው። በዚህ ዙሪያ ዘገባ ይኖረናል። አካታችነት የሚለውን ቃል ስንመለከት መጀመሪያ ደረጃ መገለል እንደነበረ ያሳያል። አሁን ደግሞ የሰማችኋቸው በሃዋርድ ዩኒቨርስቲ የፖለቲካል ሳይንስ ተባባሪ ፕሮፌሰር የሆኑትን ጆሴፊን ዳውኒ ናቸው። የዛሬ የአሜሪካ ድምፅ የመስታወት ስርጭት ባለፈው አርብ ወይም ለኤሮፓ አቆጣጠር መጋቢት ስምንት በዓለም አቀፍ ደረጃ የተከበረውን የሴቶች ቀንን ምክንያት አድርጎ በዚህ ዙሪያ የተጠናቀሩ ዝግጅቶችን ይዞ ነው ወደ እናንተ የመጣው። በዘገባዎቻችን የቀኑ አከባበር ምንነት እንጠይቃለን። ከቀኑ ታስቦ መዋል ባሻገር የኢትዮጵያውያን ሴቶች የአመራርነት ውክልና እንዲሁም ለሀገር ነፃነትና እኩልነት ያበረከቱት አስተዋጽኦ የሚገባውን ስፍራ ተሰጥቶቷል ወይ ስንል እንፈትሻለን። ከኢትዮጵያና ከዚሁ ከአሜሪካ ያነጋገርናቸው እንግዶችም በዚህ ጉዳይ ሀሳባቸውን የሚያጋሩን ይሆናል። ሰላም ጤና ይስጥልን፣ ክቡራትና ክቡራን አድማጮች የዕለተ እሁድ መጋቢት አንድ 2016 ዓ ም የመስታወት ዝግጅታችን ነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ደረጀ ደስታና ትመኝሽ የቆየንን። ብርሃን ኃይሉ በቅንብሩ አብራን ትቆያለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ከዚያ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስጥልኝ፣ እንደምናመሻችሁ ከእሁድ ምሽት ዜና ጋር እንግዶ ልነኝ በሴኔጋል ከሁለት ሳምንት በኋላ መጋቢት 15 ቀን ሊካሄድ ለታቀደው ምርጫ ተወዳዳሪዎች የምረጡኝ ዘመቻቸውን ትናንት ጀምረዋል። በሴኔጋል ምርጫው እንዲዘገይ መወሰኑን ተከትሎ አገሪቱ ለሳምንታት ቀውስ ውስጥ የሰነበተች ሲሆን በተደረገው ዓለም አቀፍና የአገር ውስጥ ጫና የማኪሳል መንግሥት ምርጫውን በአጭር ጊዜ ውስጥ እንዲያደርግ ተገዷል። ካሊፋ ሳል የተባሉ የመዲናይቱ የዳካር የቀድሞ ከንቲባ በተለያዩ የከተማይቱ ክፍሎች በመዘዋወር ደጋፊዎቻቸውን ሲያነቃቁ ውለዋል። ከወራት ቀውስ በኋላ የምርጫ ዘመቻ በመጀመራችን ደስተኛ ነኝ ሲሉ ተደምጠዋል። ካሊፋሳል ከማኪሳል ጋር ስማቸው ቢመሳሰልም ዝምድና እንደሌላቸው ታውቋል። በመቶ የሚቆጠሩ ደጋፊዎቻቸው በዘፈንና በፈንጠዝያ ተቀብለዋቸዋል። ካሊፋ ካሊፋሳል ለውድድር ከቀረቡት 19 እጩዎች መካከል የወቅቱን ፕሬዚደንት ማኪሳል ይተካሉ ተብለው የሚጠበቁ ናቸው። የሴኔጋል ምርጫ ከሁለት ሳምንት በፊት ሊካሄድ ቀጠሮ ተይዞለት የነበረ ሲሆን የማኪሳል መንግስት በወራት እንዲራዘም ለማድረግ ሲፈልግ የአገሪቱ ሕገ መንግስታዊ ምክር ቤት ደግሞ የመንግስትን ሀሳብ በመሻር ምርጫው መጋቢት 15 ቀን እንዲደረግ ወስኗል። የማኪሳል መንግስት ምርጫውን ለማራዘም ያደረገው ሙከራ በመፈንቅለ መንግስት በሚተራመሰው ምዕራብ አፍሪካ የመረጋጋት ተምሳሌት የነበረችውን አገር ቀውስ ውስጥ ከቷት ነበር። በሄይቲ የአሜሪካ ኤምባሲ የሚገኙ እጅግ አስፈላጊ ያልሆኑ ሰራተኞችን በአየር ማንሳቱን የአሜሪካ ጦር ዛሬ አስታውቋል። ኤምባሲውን የሚጠብቁ ተጨማሪ ወታደሮችን መመደቡንም ጦሩ ጨምሮ ገልጿል። የሄይቲ መዲና ፖርቶ ፕሪንስ በአብዛኛው በተቀናቃኝ ወሮበሎች ቡድን ቁጥጥር ስር ስትሆን፣ ግጭቱ በማየሉ ባለፈው እሁድ የአስቸኳይ ጊዜ አዋጅ ታውጀዋል። ይህም የሆነው የአገሪቱ ጠቅላይ ሚኒስትር አሪያል ሄንሪ ናይሮቢ ውስጥ በሚገኙበትና በተመድ አስተባባሪነትና በኬንያ ፖሊሶች መሪነት ወደ ሄይቲ ዓለም አቀፍ የጸጥታ አስከባሪ ቡድን በፍጥነት በሚላክበት መንገድ ላይ በመነጋገር ላይ ሳሉ ነው። በሺህ የሚቆጠሩ ነዋሪዎች መዲናይቱን ለቀው ወጥተዋል። የአሜሪካ ጦር የደቡብ እዝ እንዳስታውቀው ከሄይቲ የኤምባሲ ሰራተኞችን የማስወጣቱ ስራ በየትኛውም ዓለም በአሜሪካ ኤምባሲዎች ላይ የሚደረግ የደህንነት ጥበቃ አካል መሆኑንና አንድም የሄይቲ ዜጋ በወታደራዊ አውሮፕላኑ ተይዞ እንዳልወጣ አስታውቋል። በኬንያ የፖሊስ ኃይል መሪነት ዓለም አቀፍ የጸጥታ አስከባሪ ቡድን የመላክ ጉዳይ በናይሮቢ ህጋዊ ጥያቄዎችና በመንግስት ላይ ክሶች በመመስረታቸው በተፈለገበት ፍጥነት ሊካሄድ አልቻለም። ትናንት ቅዳሜ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኬንያው ፕሬዝደንት ዊልያም ሩቶ ጋር በመነጋገራቸው ሲታወቅ ከአገራት የተውጣጣ የጸጥታ አስከባሪ ልዑክ ወደ ሄይቲ በመላክ ጉዳይ ላይ ያላቸውን ቁርጠኝነት አስታውቀዋል ተብሏል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በጋዛ ጊዜያዊ ወደብ ለመገንባት የሚያስፈልገውን ቁሳቁስ የተሸከመ የአሜሪካ ወታደራዊ መርከብ ወደ ሜዲትሬንያን ባህር በማቅናት ላይ ይገኛል። መርከቧ ወደ ቀጠናው ያቀናችው የአሜሪካው ፕሬዝደንት ጆ ባይደን በጋዛ ሰርጥ በከባባ ውስጥ ለሚገኙና በረሃብ ላይ ላሉ በመቶ ሺህ ለሚቆጠሩ ፍልስጤማውያን በባህር በኩል እርዳታ እንዲደርሳቸው እንዲደረግ ባሳሰቡ በሁለት ቀናት ውስጥ ነው። ይህ በእንዲህ እንዳለ እስራኤል በጋዛ በሚገኘው ሐማስ ላይ የምታካሄደው ጦርነት ቀጥሏል። ዛሬ ሌሊት ቢያንስ 22 የሚ ኑ ፍልስጤማውያን በእስራኤል የአየር ድብደባ እንደተገደሉ ታውቋል። ከሟቾቹ ውስጥ ሕፃናትና ሴቶች እንዲሁም አንድ አራስ ሕፃን እንደሚገኙበት ታውቋል። ፕሬዚደንት ባይደን እስራኤል ጦርነቱን የሚታካሄድበትን መንገድ በጽኑ ነቅፈዋል። እስራኤል የሲቪሎችን ግድያ ለማስቆም ተጨማሪ ጥረት እንድታደርግም ጠይቀዋል። በጋዛ እርዳታ ለማድረስ የባህር በር የመከፈቱ እንዲሁም አሜሪካ፣ ጆርዳን እና ሌሎችም አገራት ከአየር ምግብ ለመጣል መገደዳቸው በጋዛ ያለውን ሰብአዊ ቀውስ እንዲሁም በአገሪቱ እስራኤል በምድር የምትቆጣጠረውን የእርዳታ ስርጭት ለመተው ማሰባቸውን እያመለከተ ነው ተብሏል። በባህር ሊደረግ የታቀደውን እርዳታ እስራኤል በመልካም እንደምታየው ገልጻ ወደ ጋዛ የሚላካውን ጭነት ግን በአቅራቢያው ከምትገኘው ቆጵሮስ ከመነሳቱ በፊት እንደምትፈትሽ አስታውቃለች። በመጨረሻም አድማጮች የግብፅ ብሔራዊ ቡድንና የሊቨርፑል ኮከብ አጥቂው ሞሳላህ አገሪቱ ላለባት ዓለም አቀፍ የወዳጅነት ጨዋታዎች እንደማይሳተፍ አሰልጣኙ ሆሳማሰን ዛሬ ውድ አስታውቀዋል። በተባበሩት አረብ ኤሜሬትስ እንዲሁም ግብፅ ከክሮሽያ ቱኒዚያና ኒውዚላንድ ጋር ላለባት የወዳጅነት ጨዋታ ሞሳላህ እንደማይሳተፍ ታውቋል። ውሳኔው የመጣው የሊቨርፑል ቡድን ሞሳላህ የሕክምና እረፍት እንዲያገኝ መጠየቁን ተከትሎ ነው። ሞሳላህ ባለፈው ወር በተደረገው የአፍሪካ ዋንጫ ውድድር ቋንጃው ላይ ጉዳት ደርሶበት ነበር። መውሳላህ በቅርቡ ለሊቨርፑል የተጫወተው ለ46 ደቂቃዎች ብቻ ነው። ከብሬንትፈርድ ጋር ባለፈው ወር በነበረው ጨዋታ ተቀይሮ በመግባት እንዲሁም ባለፈው ሐሙስ በአውሮፓ ሊግ ጨዋታ ከስፓርታ ፕራግ ጋር በነበረው ጨዋታ ነው። አድማጫዎች ለምሽቱ ያስኩት ዜና በዚሁ ተፈጽመዋል። ዜናውን ያሰማችሁ እንግዲህ ልኔ መልካምች ሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ሀምሳ ሰባት ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሑድ መጋቢት አንድ ሁለት ሺህ አስራ ስድስት ዓመተ ምህረት የመስታወት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። አብረው ከወንድሞቻቸው ጋር የታገሉበትን ነገር ብዙዎቹ በህይወት እስከ መፍፈል እስከ መታሰር በኋላ ጠፍተውም እስካሁን ያልተገኙ ብዙ አሉ። ይህ የሰማችኋቸው በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የማህበረሰብ ታሪክ አጥኚ የሆኑትን ዶክተር ነጻነት ገብረ ሚካኤልን ነው። ወደ በኋላ ላይ ኢትዮጵያውያን ሴቶች ለነጻነትና እኩልነት ያደረጉት ትግል ታሪክ ምን ይመስላል፣ ምን ያክልስ ትኩረትን አግኝቷል? ስንል በምንጠይቅበት ዝግጅት ወደ እናንተ የምናደርሰው ነው የሚሆነው። አሁን ግን እንደተለመደው የዝግጅታችን መጀመሪያ በሆነው ሙዚቃ ግብዣችን ዘና እንበል ደረጀ። ዘና እንበል አባባልሽ ያው ቀኑ የእኛ የሴቶች ስለሆነ የሚል ይመስላል። ለማንኛውም የመጀመሪያው የሙዚቃ ምርጫችን የሴቶችን ጥንካሬ ለመግለጽ ከተዜሙ ሙዚቃዎች መካከል አንዱ የሆነው እና የእኛ በሚል መጠሪያ ይታወቁ የነበሩ ወጣቶች ጣይቱ በሚል የሰሩት ሙዚቃ ነው። የኛዎች ካስቴር አወቀ ጋር በመሆን ይህንን ሙዚቃ ከተጫወቱት እንግዲህ አስር አመት ገደማ ይሆነዋል። አሁን ሁሉም የየራሳቸውን ስራዎች ለአድማጮች አድርሰው ዝነኛ መሆን የቻሉ ሴት ድምፃውያን ወጣቶች ናቸው። በእርግጥም እንዳልከው ደግሞ ሙዚቃው የሴቶችን ጥንካሬ፣ ችሎታ፣ ስኬት የሚያሳይ ነው። ጣይቱ እቴጌይቱ ይቀጥላል ቱ ዜማ ዘና እንዳላችሁ እርግጠኞችንን። ከአሜሪካ ድምጽ ራዲዮ የሚተላለፈውን የእሁድ ምሽት መስታወት መሰናዷችንን ነው እያዳመጣችሁት ያላችሁት ደረጀ። አሁን ወደ ቀዳሚው መሰናዷችን እንለፍ። ቀዳሚው መሰናዷችን የዘንድሮውን የሴቶች ቀን መሪ ሀሳብ ምንነትንና አንድምታን ይመለከታል። በዓለም ዙሪያ ያሉ ሴቶችና ልጃገረዶች ጤናማ የተማሩና ብቁ እንዲሆኑ በማድረግ መጪው ትውልድ ትክክለኛና ፍትሐዊ ዓለም እንዲኖረው ማድረግ እንችላለን። አካታችነትን ማነቃቀት በሚል መሪ ቃል በዚህ ሳምንት የተከበረው ዓለም አቀፍ የሴቶች ቀንም ልዩነትን ያከበረ የስራ ተጾታ እኩልነት በሁሉም ማህበረሰብ ውስጥ ሊኖር እንደሚገባ አስምረው በታል። ለመሆኑ አካታችነትን ማነቃቃት የሚቻለው እንዴት ነው? ሴቶች ስራ ፈጣሪ መሪና የመጪው ትውልድ ምሳሌ እንዲሆኑስ በዓለም አቀፍ ደረጃ የሚከበረው ይህ ቀን ምን አስተዋጽኦ ያደርጋል ስትል ስመኝሽ የቆየ የባለሙያዎችን አስተያየት ጠይቀሻል። ተከታትለን እንመለሳ። የመጀመሪያው ዓለም አቀፍ የሴቶች ቀን የተከበረው እንደ አውሮፓውያን አቆጣጠር በ1911 በኦስትሪያ፣ ዴንማርክ፣ ጀርመንና ስዊዘርላንድ ነው። ሀሳቡ መነጨው እንደ አውሮፓውያን አቆጣጠር በ1908 የስራ ሰዓት እንዲቀነስላቸውና ክፍያቸው እንዲሻሻል የጠየቁ 15,000 ሴቶች በኒውዮርክ ከተማ ሰላማዊ ሰልፍ ካደረጉ በኋላ ሲሆን አላማው የሴቶችን መብትና እኩልነት ማስከበር ነው። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር የማህበረሰብ ታሪክ አጥኚ የሆኑት ዶክተር ነጻነት ገብረ ሚካኤል እንደሚያስረዱት በወቅቱ በጥቂት ሀገራት ይደረጉ የነበሩ የሴቶች እንቅስቃሴዎች እያደጉ ሄደው እንደ አውሮፓያን አቆጣጠር በ1975 በተባበሩት መንግስታት ድርጅት መሪነት በዓለም አቀፍ ደረጃ እንዲከበር ሆኗል። ሶሻሊስት ከምንለው ወይንም ኮሚኒስት ከምንለው ዓለም ጋር ተጣምሮ የተያያዘ ታሪክ ያለው ነው። በተለይ ከ1977 በፈረንጁ በፊት ያለው የማርች ወይንም የሴቶች ቀነ አከባበር ከዚህ ከሶሻሊስት ዓለሙ ጋር የሴቶች ስራ እና በስራ ላይ እኩል ክፍያ ከመጠየቅ ጋር የስራ ሁኔታዎች ማሻሻል ጋር ተያይዞ ራሳቸውን ወደ አደባባይ በአመፅ ወይንም ደግሞ በሰላማዊ ሰልፍ መልኩ ያወጡበት ነው። ብዙ ጊዜ ከሶሻሊስት እሳቤዎች ጋር ተያይዞ የነበረው የሴቶች ንቅናቄ ጋር ነው ያለው ሌጋሲ። በተለይ ከዩኤን የሴቶች ቀን ብሎ ከደነገገው በፊት የነበረው መንፈሱ ይህንን ይመስላል። ዶክተር ነጻነት አክለው የሴቶች እንቅስቃሴ ሲጀመር ሰፋ ያለ የፖለቲካ አውድ እንደነበረውና ብዙ ታሪካዊ ሁነቶችን መቀየር እንደቻለም ያሰምሩበታል። ለምሳሌ ዘለል ብዬ እንኳን በመጣ የመጀመሪያውን የዓለም ጦርነት ከአስቆሙች ውስጥ አንዱ ወይንም የካቲታ ቤት ጋር ተያይዞ በዩኤስ ኤስ አር በዛ ጊዜ ወይንም ራሻ በምንለው አሁን ዳቦና ሰላም የሚል ትልቅ የሰላማዊ ሰልፍ አስደርገው በዚሁ ቀን ነው አብዮቱ የመጣው። ሌኒን ወደ ቦታ ወደ መንግስትነት የያዘው ከዛ በፊት የነበረው የንጉሳዊ ስርዓቱ እየተገረሰሰው ማለት ነው። ይሄ በጣም ከፖለቲካ እንቅስቃሴ ጋር ተያይዞ የነበረ እንቅስቃሴ ነው። አንድን ጾታ ብቻ የሚመለከትና እሱም ብቻ የሚይዝ አልነበረም። ሰፋ ያለ የፖለቲካ አውድና አስር ትርጓሜ የነበረው በሶሻሊስት ወይም ኮሚኒስት ዓለሙ። የሴቶች ቀን በዓለም አቀፍ ደረጃ መከበር ከጀመረበት ጊዜ አንስቶ ሴቶች ከወንድ አቻዎቻቸው ጋር እኩል እንዲታዩ ለማድረግ ከብዙ መሰናክሎች ጋር ታግለዋል። ሰላማዊ ሰልፎችን ጨምሮ በተለያዩ መንገዶች ድምፃቸውን በማሰማት ትግላቸው ዛሬ ላይ ደርሷል። ሆኖም ባለሙያዎች እንደሚሉት አሁንም ብዙ ስራ ይቀራል። የተባበሩት መንግስታት ድርጅት መረጃ እንደሚያሳየው እንደ አውሮፓን አቆጣጠር ከ2030 በፊት ከዓለማችን ሴቶች ስምንት ከመቶ የሚሆኑት በአስከፊ ድህነት ውስጥ ይኖራሉ። በዓለም ዙሪያ ካሉ ሴቶች ግማሽ ያክሉ አሁንም ወንዶች ከሴቶች የተሻሉ የፖለቲካ መሪዎች ናቸው ብለው እንደሚያምኑ በመግለጽም በስልጣንና በአመራር ላይ ያለውን ትልቅ የስርዓተ ጾታ ልዩነት አጉልቶ ያሳያል። በዚህም ምክንያት የዘንድሮ ዓለም አቀፍ የሴቶች ቀን ኢንስፓየር ኢንክሉዥን ወይም አካታችነትን ማነቃቃት በሚል መሪ ቃል ይከበራል። ለመሆኑ አካታችነት ስንል ምን ማለታችን ነው? ዶክተር ጆሴፊን ዳዊን ዩናይትድ ስቴትስ በሚገኘው ሃዋርድ ዩኒቨርሲቲ የፖለቲካል ሳይንስ መምህርና በትምህርት ቤቱ የሚገኘው የሴቶች የፆታና የአለም አቀፍ አመራር ማዕከል መስራች ዳይሬክተር ናቸው። አካታችነት የሚለውን ቃል ስንመለከት መጀመሪያ ደረጃ መገለል እንደነበረ ያሳያል። ስለዚህ አካታችነት ማለት ሴቶች የዓለም አቀፉ ስርዓትና የሚኖሩበት ማህበረሰብ አካል መሆናቸውን መገንዘብ ማለት ነው። በተጨማሪም ሴቶች በአመራርና በምጣኔ ሀብት ውሳኔ ውስጥ ተምሳሌታዊ ብቻ ያልሆነ ሙሉና እኩል ውክልና እንዲኖራቸው ማድረግ ነው። ስለዚህ አካታችነት ማለት በሴቶች በሁሉም ነገር ላይ ውክልና ኖሯቸው ቀድሞ የነበረውን የመገለል ስርዓት የማረም ሂደት ነው ማለት ነው። የጾታ እኩልነት በተለይ እንደ በአፍሪካ የሚገኙ ሀገራት ባሉ ታዳጊ ሀገራት ውስጥ ወሳኝ መሆናቸውን የሚያሰምሩበት ዶክተር ዳዊን፣ በተለይ ደግሞ ወደ አመራር ደረጃ መምጣታቸው አካታች ፖሊሲዎችን ለማዘጋጀትና ወደ ተግባር ለመለወጥ ወሳኝ መሆናቸውን ይገልጻሉ። ከትምህርት ይጀምራል። እራሳችንን ማስተማር አለብን። ይሄ ማለት ግዴታ ዲግሪ ማግኘት አለብን ማለት አይደለም። እኔ ጥንካሬን ተማርኩት ምንም ካልተማረችው አያቴ ነው። ነገር ግን ሴት ልጅ እራሷን መቻል ለምን እንዳለባት ያስተማረችንን እስካሁን አስታውሰዋለሁ። ወንድሞቼ እኔ የምሠራውን ሥራ እንዲሰሩ ታደርጋቸው ነበር። ያ ከልጅነት አንስቶ ነገሮችን እንዲገነዘብ አድርጎኛል። ስለዚህ በየትኛውም ደረጃ ያለ የህብረተሰብ ክፍል እንዲማር ማድረግ እና የተሳሳቱ አመለካከቶችን እንዲቀረፍ ማገዝ ይገባል። ሴቶች የሙሉ ሰዓት ስራ የሚሰሩ ሴቶችን ጨምሮ ከወንዶች ይልቅ አብዛኛውን ጊዜያቸውን በቤት ውስጥ በሚኖራቸው ኃላፊነት ላይ ያውላሉ። በዚህም ምክንያት 62 ነጥብ 5 በመቶ የሚሆኑ ሴቶች ከፍተኛ የስራ ጫና እንዳለባቸው ጥናቶች ሲያመለክቱ 75 ከመቶ የሚሆኑት ደግሞ አለቆቻቸው ያሉባቸውን ጫና እንደማይረዱላቸው ገልጸዋል። ይህ አይነቱ ጫና ሴቶች በተለያዩ የስራ መስኮች ስኬታማነታቸው እንዳይታይና ወደ ላይ እንዳያድጉ አስተዋጽኦ ማድረጉን የሚገልጹት ዶክተር ዳዊን ሴቶችን ለማካተት የሚሰሩ ስራዎች ሴቶች ያሉባቸውን ዘርፈ ብዙ ኃላፊነቶች ያገናዘበ መሆን አለበት ይላሉ። በስራና በሕይወት መካከል ሚዛንን ለመጠበቅ ስንሞክር ብዙ ጥረት እናደርጋለን፣ ብዙ ኃይል እንጠቀማለን። አንዳንድ ሰዎች ይህንን ሚዛን መጠበቅ ይሉታል፣ አንዳንዶች ደግሞ መዋሃድና ተስማምቶ መኖር መቻል ይሉታል። ነገር ግን ያንም ብቃት ለማሳየትና ሚዛንን ለመጠበቅ የምናደርገው ትግል ተጨማሪ ውጥረትና ጭንቀትን ይፈጥርብናል። ስለዚህ ተቀጥረን የምንሰራበትን ሙያና ቤተሰብን ለመንከባከብ የምናደርገውን ጥረት የሚፈጥረው ተጽዕኖ ያለ ምክንያት የሚጠቀስ ሳይሆን በእውነታው ዓለም ብዙ ሴቶች ጋር ያለ ነው። ዛሬ በመላው ዓለም እየተከበረ ያለው ዓለም አቀፍ የሴቶች ቀን የሴቶችን ፍላጎት በማሟላት ረገድ መንግስታት ሙሉ ተሳትፎ ማድረግና የግሉን ኢኮኖሚና የሲቪል ማህበራትን በማሳተፍ ሴቶችን መደገፍ እንዳለባቸው አጽንዖት ይሰጣል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዷችንን ነው እየተከታተላችሁት ያላችሁት። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ። አት ቪኦኤ አማሪክ የፌስቡክ ሃሽታግ፣ ቪኦኤ አማሪክ የኤክስ ወይም በቀድሞ አጠራሩ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ ዝግጅታችንም በዚሁ የሴቶች ቀንን ምክንያት አድርጎ የኢትዮጵያ ሴቶች አሁናዊ የአመራርነትና ውሳኔ ሰጭነትን ድርሻ በተመለከተ ይጠይቃል። የአሜሪካ ድምፅ ያነጋገራቸው የሴቶችና የሰብአዊ መብቶች ድርጅት መሪዎች በወቅታዊ የኢትዮጵያ የፖለቲካ ሂደት ውስጥ የሴቶች ተሳትፎ እየቀነሰ ስለመምጣቱ ይናገራሉ። ሴቶች ከመንግስታዊ ተቋማትና ከውሳኔ ሰጭነት ክልል ውጭ እየሆኑ መምጣት የሴቶችን መብት ለማስከበር አዳጋች መሆኑን ተናግረዋል። በተለይ በትላልቅ እና እጅግ ወሳኝ በሆኑ የአገሪቱ ጉዳዮች ውስጥ ተሳታፊ አለመሆናቸውን የጠቀሱት መሪዎቹ አገሪቱ ውስጥ ባሉ ግጭቶች እነርሱን ተከትለው በሚፈጠሩ ጥቃቶች ግንባር ቀደም ተጠቂዎች መሆናቸው የሚታወቅ ሆኖ ሳለ ችግሮቹን ለመፍታት በሚደረጉ እንቅስቃሴዎች ውስጥ ግን አለመካተታቸውን ተናግረዋል። በፕሪቶሪያው የሰላም ስምምነት ድርድር ውስጥ አንዲትም ሴት አለመካተቷን በምሳሌነት ጠቅሰዋል። እንግዲህ በዚህ ዙሪያ ደረጀ የሴታዊት ንቅናቄ መስራችና አስተባባሪ ዶክተር ስህን ተፈራ፣ የትምራን አገር በቀል የሲቪል ማህበረሰብ ተቋም ስራ አስኪያጅ ወይዘሮ ኢየሩሳሌም ሰለሞን ስብስብ ለሰብአዊ መብት በኢትዮጵያ የተባለው ድርጅት ዳይሬክተር ወይዘሪት መሰረት አሊን አነጋግሯል። ወደዚያው ንለፍ። የምንሰራው በሀገሪቱ የሴቶች የፖለቲካ ተሳትፎ ቢያንስ 50 ከመቶ እንዲሆን ለማስቻል ነው የሚሉት የትምራን አገር በቀል የሲቪል ማህበረሰብ ተቋም ስራ አስኪያጅ ወይዘሮ ኢየሩሳሌም ሰለሞን ናቸው። ትምራን ሴቶች በፖለቲካው ዘርፍ ትርጉም ባለው ሁኔታ መሳተፍ እንዲችሉ፣ ወደ አመራር እንዲመጡ አመራር ላይ ያሉት ሴቶችም ቦታቸውን አስጠብቀው መቆየት እንዲችሉ ለመርዳት የተቋቋመች ተቋም ናት ይላሉ። ይሁን እንጂ በተለይ ጠቅላይ ሚኒስትር አብይ ወደ ስልጣን ከዘለቁ ወዲህ የጾታን ፖለቲካ አስመልክቶ የተሻለ አካሄድ ታይቶ የነበረ ቢሆንም አሁን ግን ተቃራኒውን አቅጣጫ መያዙን ያስረዳሉ። ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን በመጡ ጊዜ ሀምሳ ፐርሰንት ሴቶች እንዲሆኑ አድርገው ነበረ። አሁን ቀንሷል። ሌሎችም ቦታዎች ላይ በህዝብ ተወካዮች ምክር ቤትም እንዲሁም ደግሞ ሌሎች ቦታዎችም ላይ የሴቶች ተሳትፎ በሚፈለገው መጠን ወይም ከወንዶች እኩል በሆነ ሁኔታ አይደለም። ይህንኑ ሀሳብ የሚጋሩት ስብስብ ለሰብአዊ መብት በኢትዮጵያ የተባለው ድርጅት ዳይሬክተር መሆናቸውን የሚናገሩት ወይዘሪት መሰረት አሊ ያለፉት አምስት ዓመታት የሴቶች የፖለቲካ ተሳትፎን አስመልክቶ አበረታች ሁኔታዎች ታይተው እንደነበር ይገልጻሉ። ይሁን እንጂ እንደ ምክር ቤቱና ስራ አስፈጻሚ ሁሉ በሌሎችም ዘርፎች ታይተውና መልሰው ደግሞ ቀስ በቀስ ተቀልብሰዋል ያሏቸውን የሴቶች ፖለቲካ ተሳትፎ እንደሚከተለው ይገልጻሉ። ከዛም በተጨማሪ ደግሞ በተለያየ የመንግስት ስትራክቸር ውስጥ ብዙ ሴቶች የተሾሙበት ጊዜ ነበር። ያ በራሱ መነቃቃትን ፈጥሮ ነበረ። ከሱ በመቀጠል ደግሞ የስድስተኛው አገር አቀፍ ምርጫ ተካሄዶ ስለነበር ብዙ በተለይ ወጣት ሴቶች ወደ ፖለቲካው ደፍረው እንዲመጡ፣ ሀሳባቸውን መግለጽ የሚችሉበት እድሎች ተፈጥሮ ነበር። ከዛ በኋላ ግን ቀስ በቀስ እያየ ነው እየተገለበጠ ነበር የመጣው የተጀመረው ጅምር ወይም ያየነው ተስፋ ሲገባ ሪቨርስ እያደረገ ነው የሄደው። ወይዘሪት መሰረት በሴቶች ይመሩ ነበር ካሏቸው ተቋማት መካከል በምሳሌነት በመጥቀስ ለዚህ ችግር አስተዋጽኦ አድርገዋል የሚሉትንም ጉዳይ አብረው ያነሳሉ። ለምሳሌ ተቋማቱን ማየት እንችላለን። በሴቶች ይመሩ የነበሩት እንደ ጠቅላይ ፍርድ ቤት እንደ ምርጫ ቦርድ ያሉት ኃላፊዎቻቸው ለቀዋል። የሀምሳ ፐርሰንት የነበረው የሚኒስትሮች ምክር ቤት አሁን በጣም ወደ ሰላሳ አንድ ፐርሰንት ወርዷል። እንደገና ደግሞ ከስድስተኛው ሀገር አቀፍ ምርጫ ጋር በተያያዘ ከዚህ በፊት የነበረው የፓርላማ የሴት ተወካዮች ቁጥሩ ወርዷልና ይህ የሆነበት ምክንያት ምንድን ነው ብለው ነው የሚያስቡት? ይሄ እንግዲህ ሀገሪቱ እያለፈችበት ካለው የፖለቲካና የኢኮኖሚ ችግሮች ጋር እያለፍንባቸው ያለ ነው የግጭት የጦርነት ቀውሶች በራሱ ደግሞ የራሱ አስተዋጽኦ አለው ብዬ አስባለሁ። ሂደቱን ስናይ ሚዛናዊ መሆን ይገባናል የሚሉት የሴታዊት ንቅናቄ መስራችና አስተባባሪ ዶክተር ሰን ተፈራ መጀመሪያ ላይ እንደ ህልም ታይቶን የነበረው ድንገት መጥፋቱ አስደንግጦናል ይላሉ። ሚዛናዊ መሆን ያስፈልጋል ይመስለኛል። ሂደቱን ስናይ መጀመሪያ ላይ በጣም ተስፋ ሰጥቶ ነበረ። ያው ሴቶች የማህበረሰብ አካል ናቸው አይደለም ልክ? እና እንደውም ለሴቶች በጣም በቃ ጊዜያችን የደረሰ መስሎን ነበረ። ፖለቲካ ተሳትፎም በአንድ ጊዜ ያው የምታውቁት ነው። በዓለም ላይ ካሉ ጥቂት ሀገራ የሚኒስትር ምክር ቤታችን እኩል ጾታ ተዋጽኦ ነበረው። ፕሬዚደንት ተሾሙልን። ብዙ ትላልቅ ቦታዎች ላይ የምናደንቃቸው የምናከብራቸው ሴቶች ተሾሙ እና እንደ ህልም ነው ነበር ያን ሰሞን ና ጥሩ ነው እነሱ ነገሮች በማየታችን ጥሩ ነው፣ ግን በጣም ደግሞ ባላሰብ ነው ፍጥነት ነው ያጣናቸው። ምክንያቱም ጊዜ በሹመት እና በጠቅላይ ሚኒስትሩ ፍቃድ የመጣ ነገር ያው በሹመት የመጣ ነገር በሹመት ሊጠፋ ይችላልና፣ ግን ቶሎ ሆነብን ወዲያው ነው አሁን ሚዲያ ላይ ሁሉንም የሀምሳ ፐርሰንቱ ተወራ፣ ግን ወርዶ ደግሞ ሰላሳ ሁለት ፐርሰንት ሲሆን ሴት ስምንት ብቻ ናቸው ሴት ሚኒስትሮች ያሉን ከሰላሳ ሁለት መሰለን ካልተሳሳኩ ነው በፓርላማ ደረጃ በህዝብ ተወካዮች አሁንም ከአፍሪካ አማካይ ቁጥር ከፍ ያለ ነው። የአፍሪካ አማካይ ቁጥር ሀያ አምስት ፐርሰንት ነው። የኢትዮጵያ አርባ ምናምን ፐርሰንት ነው እና በጣም የሚያንስ አይደለም። በዚህ ሁሉ መካከል የሴቶችን የፖለቲካ ተሳትፎ በህግ የማሳደግ መልካም አጋጣሚ አምልጦናል ሲሉም ዶክተር ሰንት እንደሚከተለው ያስረዳሉ። የሴቶች ተሳትፎ አንደኛ በዚህ ጊዜ የእውነት ለለውጥ ቆመ መንግስት ወይ የፖለቲካ አሰራር ቢሆን ህጎች ሲሻሻሉ ወደ ህግ እንዲገባ የበለጠ ጥረት ማድረግ ይቻል ነበረ። በህግ አውጪውም አካል በህግ አስፈጻሚውም አካል እና እሱ ትልቅ እድል አምልጦናል። አሁን ስለ ፖለቲካ ተሳትፎ ስትጠይቅ የፖለቲካ ፓርቲዎችና ምርጫ ህግ በቅርብ በዚህ በለውጥ ጊዜ ጊዜ ነው ህጎ የተሻሻለው እና የእውነት በጣም ጥሩ እድል ነበረ ሴቶችን ተሳትፎ ወደ ህግ እንዲመጣ ኮታ እንዲቀመጥ በህግ ሙከራ ተደርጎ ነበር። ያለ ያለምንም ኮታ ነው ያለፈው እንደምታውቀው ና ስለዚህ ያሉ ወደ መብት የምንቀይረው በህግ ኢንሽራይንድ ሲሆን ነው። አለዛ እንዳየነው ነገ ተሹመን ተነጎደ ሁላችንም መቶ ፐርሰንት እኮ ወንዶች ብቻ ሊያደርጉ ይችላሉ። ጠቅላይ ሚኒስትሩ ተነሰው ስለዚህ ህግ ቢሻሻል ነበረ አልነበረ የምንመርጠው የበለጠ ዘለቄታ ያለው ልጥ የሚመጣው። ወይዘሮ ኢየሩሳሌም የፖለቲካ ተሳትፎ ስንል ግን የፖለቲካ ስልጣንን ብቻ የሚመለከት ብቻ ሳይሆን ሴቶች በየትኛውም የአገሪቱ ፖለቲካዊ፣ ወቅታዊና የሰላም ጉዳዮች ላይ ያላቸውን ተሳትፎ የሚመለከት መሆኑን ያስረዳሉ። ይሄንን ስንል ግን የፖለቲካ ተሳትፎ የምንለው የግዴታ ሊደርሽፕ ፖዚሽን መያዝ ብቻ ሳይሆን እያንዳንዱ የፖለቲካ አክቲቪቲዎች፣ ለምሳሌ ሰላም ግንባታ የፖለቲካ ስራ ነው። ሀገራዊ ምክክር የምንለው እንደዛው። እንዲሁም ደግሞ አሁን እየመጣ ያለው ትራንዚሽናል ጀስቲስ፣ እነዚህ ሁሉ ቦታዎች ላይ ሴቶች ትርጉም ባለው ሁኔታ ከወንዶች እኮን መሳተፍ መቻል እንዳለባቸው እናስባለን። ሆኖም ይሄ በሚፈለገው መልኩ ሴቶች እየተሳተፉ አይደለም። እየተሰሩ ያሉ የሰላም ግንባታ ስራዎችን ብንመለከት በበቂ ሁኔታ ሴቶች የተሳተፉባቸው ስራዎች አይደሉም። ለምሳሌ ከዚህ በፊት ተደረጉ የተባሉ የሰላም ስምምነቶችን ብንመለከት አንድም ሴት ያልተሳተፈችበት የሰላም ስምምነቶች እንዳለ እንገነዘባለን እና የሴቶቹ ቁጥር በፖለቲካ ተሳትፎ ውስጥ በቂ በሆነ ሁኔታ የሚታይ ቁጥር የለም አይደለም፣ ለማለት እንገደዳለን። እኛ አንዲት ሀገር በሴቶች መብቶች አጠባበቅ በኩል የምትለካበት መመዘኛ ይኖር ይሆን? ይህን ለማወቅ መጠየቅ ያለባቸው ጥያቄዎች አሉ ይላሉ ዶክተር ስህን። ዋናው ጥያቄ ደህንነት ነው። ደህንነት ማለት ዋናው አንዲት ሀገር ለሴቶች ትመቻለች ብሎ መለኪያው የጥቃት መጠን ነው። የጾታዊ ጥቃት መጠን በተለይ ኢትዮጵያ በጣም እየወደቀችበት ያለው ባሮ ሜትር እሱ ነው። በሰላሙም ጊዜ እኳ አንዲት ሴት ወታ መግባት በሰላም የማትችልበት ብትደፈር ፍትህ ማታገኝበት፣ በቃ ፍትህ ቀልድ የሆነበት ጊዜ ነው ያለው። በጦርነት ሲሆን ደግሞ በጣም እየሰፋ እየተለመደ አንዱ ጥቃት ሌላውን እየወለደ እየሄደ ስለሆነ ነው። ስለዚህ ዋናው መጀመሪያው እሱ ነው። ከዛ ውጭ ያሉ በጤና ማለት ይቻላል አሉ የተቀመጡ መስፈርቶች፣ ለምሳሌ በወሊድ የሚሞቱ ሴቶች ቁጥር፣ በጨቅላነት የሚሞቱ ህጻናት ቁጥር፣ የትምህርት አቅርቦት፣ ሴቶችና ወንዶች እኩል ትምህርት ቤት ይገባሉ ወይ? መግባታቸው አይበቃም፣ እኩል ይጨርሳሉ ወይ? ከዛ ዩኒቨርሲቲ በኩል መጠን ይገባሉ ወይ? የፖለቲካ ተሳትፎ እስካሁን እየተነጋገርነው እና ከቁጥር ባለፈ እነዚህም ኢፍትሃዊነት የሰፈነባቸው ነገሮች በምን መልክ ነው እያሻሻልን ያለ ነው? በቂ ህጎች አሉ ወይ? ድንጋጌዎች አሉ ወይ? ካሉ ይተገበራሉ ወይ? ምክንያቱም በህግ ሄደን በምንፈርማቸው የዓለም አቀፍ ስምምነቶች ኢትዮጵያ ስታማም በደንብ በቂ የሆነ የህግ ማቀፎች አሉ። ሁሉም የሚያስፈልጉን አለን ማለት አይደለም። አሁን ለምሳሌ በጣም ብዙ ዓመት እየጠበቀን እስካሁን ያልጸደቀው እንደም ወደ ኋላ የተመለሰው ለጾታዊ ጥቃቶች ዙሪያ አንድ ፖሊሲ እንደውም ህግ እንዲኖር ነው ብዙዎቻችን የምንፈልገው ከበፊትም ስንጠይቅ የነበረው ግን እስካሁን አልረቀቀም ብቻ ሳይሆን እንደውም ምን ያስፈልጋል ሴቶች ፖሊሲ ላይ አልተካተተም ወይ የሚል ወደሚል ጥያቄ መንግስት እየሄደ ነው። እና እነዚህ ናቸው ከሞላ ጎደል አንዲት ሀገር የምትለካበት ጥያቄዎች እነዚህ ናቸው። እና ኢትዮጵያ እንግዲህ ያው እየተንገዳገደች ነው። አንዳንዱ ላይ ደናንን፣ አንዳንዱ ላይ ደግሞ በጣም በጣም ወደ ኋላ ሄደናል። በተለይ በጦርነቱ ከፍተኛ መንሸራተት ነው የደረሰብን። ወይዘሮ ኢየሩሳሌም በፖለቲካው ውስጥ ለሴቶች ተሳትፎ አነስተኛ መሆን ከሚጠቀሱ ምክንያቶች መካከል ራሳቸው ሴቶችን ጨምሮ ማህበረሰቡ ለፖለቲካው ዘርፍ ያለው አመለካከትና ፍራቻ ነው ይላሉ። የማህበረሰቡ አመለካከት አንዱ ምክንያት ሊሆን ይችላል በተለይ ማህበረሰቡ ስንል ራሳቸውንም ሴቶችንም የሚያካትት ነው። ፖለቲካን የመፍራት፣ ወደ ፖለቲካ ለመምጣት ፍላጎት የማጣት፣ ፖለቲካ ለወንድ የተተወ ኮንሰፕት እንደሆነ የማሰብ በማህበረሰቡ ውስጥ ሴቶች ብቻ ሳይሆኑ ወንዶችም ፖለቲካና ኤሌክትሪክ በሩቁ ነው የሚል አባባልም አለ። ይሄንን ፖለቲክስን የመድፈር ሁኔታ የፖለቲካ ተሳትፎ ላይ የመሳተፍ ሁኔታ የለም። ይሄ አንዱ ምክንያት ነው፣ እና የፖለቲካ ቁርጠኝነትም ነው ኢብን የተጻፈውን ሕገ መንግሥት እንኳን ለማስፈጸም ቁርጠኛ የሆነ አመራር ማጣትም ነው። በአንድ ሰው ተነሳሽነት ብቻ የሚመጣ ነገር አይደለም። ይሄ ስትራክቸራል የሆነ መዋቅራዊ ስርዓት መዘርጋት ያስፈልጋል። ሴቶችን ወደ ፖለቲካ ተሳትፎ ለማምጣት ምቹ የሆነ ሁኔታን ማመቻቸት፣ ምቹ የሆነ ሁኔታን ማዘጋጀት፣ መፍጠር አስፈላጊ ነው። ሴቶችን ማበረታታት ፖለቲካ ፓርቲዎች ሴቶችን እንዲያሳተፉ የማድረግ ካላሳተፉ ደግሞ ምናልባትም በፖለቲካ ውስጥ እንዳይሳተፉም የማገድ ቁርጥ የሆነ ሕግን ማስቀመጥ፣ ይህ ብቻ ሳይሆን ኢንሰንቲቮችን ማዘጋጀት ብዙ ሴቶች ላመጡ የፖለቲካ ፓርቲዎች ያሉ ኢንሰንቲቮችን ማስቀመጥ፣ ማዘጋጀት ያስፈልጋል። እንግዲህ ይሄ ኮንስቲትሽንንም ለማስፈጸም የሚያግዝ ነገር ነው። ሴቶችን በሁሉም መስኩ ማበረታታት አስፈላጊ ስለሆነና ሕገ መንግስቱም የሚፈቅደው ተግባር ስለሆነ ይሄ ይሄንን በተለያየ ሁኔታ በተለያየ ዘርፍ ማበረታታት እና የሴቶችን ተሳትፎ ኢንከሬጅ ማድረግ ያስፈልጋል ማለት ነው። ተቃዋሚ ፓርቲዎችና በህብረተሰቡም ዘንድ ሴቶች ላይ ያለው አመለካከት ከመሻሻል ይልቅ እየባሰበት ሄደ ይመስላል የሚሉት ዶክተር ስን ወደ ፖለቲካው መድረክ በመጡ ሴቶች ላይ የሚሰጡ አስተያየቶች ሴቶችን ከፖለቲካው መድረክ እየገፉ መሆኑን በመጥቀስ ይከራከራሉ። አብረት ደግሞ ፖለቲካል ፓርቲዎች የእውነት በጣም ለሴት ማይመች እንበለው በጣም የ የወንድ የሆነ ባህሪያ አለ። በፊት ከነበረው በጣም የተቀየረ ይመስለኛል። በፊትም ይኖራል እርግጠኛ ነኝ፣ ግን አሁን ደግሞ የበለጠ ስንሰማ ትንሽ ምቾት የሚነሳን በሴቶች ዙሪያ የሚቀለዱ ቀልዶች፣ ዓይን ያወጣ ጾታዊ ትንኮሳ፣ የእውነት ይገርማል። ምክንያቱም እነዚህም ባለስልጣን ሴቶች ናቸው እና በከፍተኛ አመራር ላይ የላሉ ላይሆን ይችላል፣ ግን ወደ ታች ሆነው ግን በዛው በፖለቲካ ስትራክቸር ውስጥ ያሉ ሴቶች በጣም አማረው ሲናገሩ ሰማለሁ እና ይሄ ደግሞ የትም ቦታ ነው በጣም አግሬሲቭ የሆነ የትም ቦታ ማ ያዝ ባህል ስላለኝ ሀገር በቃ ሄራፍ የሆነ ንግግር ማታ እየተጠጣ ከሆነ የፖሊሲ ነገር የሚታሰበው፣ አንዲት ሴት እሱን ጆይን ማድረግ ምቾት ላይ ሊነሳ ትችላል፣ እና ትንሽ ከጨዋታው ውጭ ትሆናለች። ይህ ደግሞ የትም ሀገር ያለ ነገር ነው። እናንተም ሀገር ያለ ነገር ነው። ግን ትንሽ ብቻ ኢፌክቱን እናየዋለን። ሴቶች ፖለቲካ ውስጥ አይቆዩም ይባላል፣ ግን የማይቆዩት እኮ በዚህ ምክንያት እየተገፉ ነው የሚወጡ። በተፎካካሪ ፖለቲካል ፓርቲዎች ውስጥ ደግሞ በጣም ይጫናል ይሄ ነገር ምክንያቱም አንደኛ የፖለቲካ አወቃቀሩም የምርጫ ከሄዳውን ፈስፋ ማስጠቦ ሲሆን ሴቶችን ወደፊት ማምጣት ፖለቲካል ፓርቲዎችን ይሰራሉ። በቃ ይመረጥልናል ብለው የሚያስቡትን ወንድ ነው እንጂ ብዙ ጊዜ ሴትን ማቅረብ ለእነሱ ብዙ የሚያዋጣ አካሄድ አይደለም። እና ሴቷ ሲጀምር ታግላ ነው ፓርቲ የምትሰማው። የሆነ ሚና ሊሰጣት የሆነ አነስ ያለ ሚና ይሰጣታል። ከዛ በኋላ ደግሞ ለምርጫ አትቀርብም። ከባሏ ጋር ተጣልታ፣ በቤተሰብ ተቆጥታ፣ ሶሻል ሚዲያ ላይ ተሰድባ፣ ከዛ ደግሞ እንደገና እንዲተጋፈጪ ማለት እኔ ራሴ የማላረገው ነገር ስለሆነ የእውነት ይከብዳል። እና ሁልጊዜ ፖለቲካ ፓርቲ ውስጥ ያሉ ሴቶች የሚወቅሱ እሱ ነው። ለምን እንድንታገልላችሁ ትጠብቃላችሁ? ለምን እናንተ ራሱ አትታገሉም? ይሉናል። ግን እንግዲህ እነሱ በፖለቲካ የሚሞክሩት እና ደግሞ በሌላ መንገድ እንሞክራለን። ግን ብዙ ተስፋ የሚሰጥ አይደለም። የሴቶች ተሳትፎ ደግሞ እዚህ ባሉት መታጠሮች ወደፊትም በጣም ሲሻሻል አላይም። እውነት ለመናገር ጥናቶችና ዘገባዎች እንደ ወረዳና መካከለኛ አስተዳደራዊ የፖለቲካ እርከን ውስጥ ባሉ መዋቅሮች ውስጥ የሴቶች ቁጥር መጨመሩን ያስረዳሉ። የብልጽግና ፓርቲም ለዚህ ከፍተኛውን አስተዋጽኦ እንደሚወስድ ይናገራል። ትላንት በስቲያ በዋለው ዓለም አቀፍ የሴቶች ቀን ማርች ኤይት ዝግጅት ላይ ንግግር ያሰሙት የአዲስ አበባ ከንቲባ አዳነች አቤቤ የሴቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ያስችላሉ የተባሉ ሥራዎች በመንግስት መከናወናቸውን ገልጸው በፖለቲካ በማኅበራዊና ኢኮኖሚያዊ ተጠቃሚነታቸውንና ተሳትፏቸውን ለማስፈን የሚያስችሉ እቅዶች ተቀርጸው ተግባራዊ መደረጋቸውንና ተግባሩ ስኬታማ መሆን መቻሉንም ተናግረዋል። ዶክተር ስህን ግን ገዢውን ፓርቲ መቀላቀል ቀላል ነው ይላሉ። የሴቶች ወደ ብልጽግና ፓርቲ መግባት የሴቶችን መብት ከማስከበርና ከፖለቲካ ተሳትፎና ወሳኝነትን ከማሳደግ ጋር የተገናኘ አይደለም በማለት ይሟገታሉ ገዢ ፓርቲን መቀላቀል ቀላል ነው በጣም የገንዘብ ጥቅም ስላለው አብሮት የሚመጣ ብዙ አድቫንቴጅ ስላለው ከበፊትም ቀላል ነው ደግሞ ትለጠቀላል ብዙ ኢንሰንቲቭ አለው ግን ገዢ ፓርቲን ሴቶችን ሲሰበስብ የእውነት እኩልነት አንጻር ነው ወይ ለምን የሚለውን ትንሽ መጠየቅ ያስፈልጋል። ምክንያቱም በተለይ በጠቅላይ ሚኒስትሩ ንግግሮች ላይ የእውነት እንደውም ትንሽ ጋታ አድርገውታል፣ ግን አንድ ሰሞን በተለይ በጣም ያስደነግጠን አባባሎች ነበሯቸው። ሴቶችን የምንሾመው ስለሚታዘዙን ነው ወይ ፍትህ አያጎድሉም? ይሄ በቃ ለሴት የታጠረ አይነት ምልከታ አለና ሁሉም የተሾሙ ሴቶች እነዚህን ያሟላሉ ማለት ልክ አይደለም፣ ብዙ በደል በሴት አመራርም ሲደረግ ስለምናየው እና እንደዚህ እንደ ችሮታ እንሰጥ ነገር አደገኛ ነው። ችሮታ ሳይሆን ኩመርት ነው የገዥው አመራር ወይ የገዥ ፓርቲ ውስጥ ያለው ሴቶች ተሳሳ እንደዚህ ይመስለኛል። በጣም በቅርበት ባላቀውም ፖዚሽን ወይ በጥቅም ደረጃ ሊጠቅም ይችላል፣ ግን በግል ደግሞ ብዙ ዋጋ ያስከፍላል። ምክንያቱም የፖለቲከኛ መሆን አሁን እኛም ትንሽ ስልጠና ምንም ስናደርግ ለአስተዳደሮች አንዳንዱ ስለምንጋበዝ ሄደን እናደርጋለን እና ሁልጊዜ በጣም የሚከብዳቸው የስራው ኃላፊነት ብቻ ሳይሆን አብሮት የሚመጣው የቤተሰብ ጫና ለምሳሌ ቅዳሜ እሑድም ሊሆን ይችላል የፓርቲ ስብሰባ። እና ሴቶች ሁል ጊዜ የቤት ኃላፊነት መሱ ላይ ስለሚጫን የበለጠ ከልጆች አስተዳደግ ወይ በቤተሰብ መስጠት አለባቸው። ጊዜ አንጻር በጣም ከባድ ጫና ሆኖ ትዳራቸውንም ሲፈታተን የእውነት በጣም ብዙ የአእምሮ ጭንቀትም ውስጥ ሲከታቸው እንሰማለን። ከዛም በተለይ ከወጡ በኋላ እዛ ውስጥ ሆነው መናገር ስለሚከብዳቸው ከዛ በኋላ ፖዚሽናቸውንም ለቀው ከፓርቲውም ዲዛይን አርገው ከዛ በኋላ የሚናገሩት ሴቶች ይሄንን ነው እና ያው ለሴቶች ምቹ ከታሰበበት ለሴቶች ምቹ ማድረግ ብዙ አይከብድም ግን ያው ፖለቲካ ጥያቄ አለው። በፖለቲካ ውስጥ የሴቶች ኮታ መሻሻል ብቻውን ለውጥ አያመጣም የሚሉት ወይዘሪት መሰረት ይህ ሁሉ ሊስተካከል የሚችለው የሴቶችን ተሳትፎና ውሳኔ ሰጭነት የሚያስጠብቅ የሕግና ፖሊሲ ማዕቀፍ ሲኖር ብቻ ነው ይላሉ። አሁንም ለእኔ የሚታየኝ ነገር የሕግና የፖሊሲ ማዕቀፍ የሌለው ውክልና ወይም ደግሞ ለቁጥር ብቻ የሚሆን ውክልና ፍሬ አያሰራም። ይሄ የፖለቲካል ዲሲሽን ፓወር ካልተሰጣቸው ሴቶቹ በሚኒስትሮች ምክር ቤት ቢሆን በህዝብ ተወካዮች ምክር ቤትም ቢሆን ይሄ ይሄኛው ዲስሽን ፓወር እና የዲስሽን ስፔስ ካልተሰጣቸው ድረስ ለውጥ ያመጣል ብዬ አላስብም። ይሄን ያህል ቁጥር አለ፣ ሀምሳ ፐርሰንት ቁጥር አለ፣ ግን ደግሞ በተለይ ከግጭቶች ጋር ተያይዞ የነበረው የፕሪቶሪያ የሰላም ስምምነት አንድም የሴት ተወካይ አልነበረውም። ሲቪል ማህበራት በጠየቁበት ጊዜ ፖለቲካል ዲሲሽን ነው የሚባል ነገር ነበር የሚመለስ የነበረው ነገር። ከዛም በኋላ እንዳልኩት የሚኒስትሮች ምክር ቤትን ሲቀያየር፣ ወንበር ሲቀያየር ወይም ደግሞ ሰዎች ሲቀያየሩ ሴቶች ተነስቶ ኢሚዲየትሊ ወንዶች ናቸው እየተተኩ የነበረው። አሁንም ፓተርኑ እንደዛ ነው የሚመስለው። የባር አሶሲሽን ሀንድረድ ፐርሰንት ወንዶች ናቸው። አዳዲስ የሚገነቡ ተቋማት ለምሳሌ በቅርብ ጊዜ እንግዲህ በጣም ትልቅ መነጋገሪያ የነበረው የ አገር አቀፍ የምክክር ኮሚሽኑ እንደዚሁ ሴቶች በኮሚሽነርነት እንዲሾሙ የሲቪል ማህበራት ድርጅቶች በጣም ብዙ ስራ ሲሰሩ ነበር፣ ውትወታ ሲያደርጉ ነበር። ግን እንዳልኩ የሚያስገድድ ፖሊሲና የሕግ ማዕቀፍ ስለሌለ እሱም ውጤታማ ነው ብዬ አላስብም። ስለዚህ አዳዲስ ተቋማት ሲገነቡ ግዴታ መሆን መቻል አለበት ብዬ አስባለሁ። ይሄን ያህል ፐርሰንት አመራሩ ላይ ሴቶች መኖር መቻል አለባቸውም። መኖር ብቻ ሳይሆን ውሳኔ ላይ መሳተፍ መቻል አለባቸው ብዬ አስባለሁ። ስለዚህ በእርሶ አስተያየት ባለፉት ወይም አሁን ባለው የፖለቲካ ሁኔታ ሴቶች የወሳኝነቱን ቦታ አልያዙም አሁንም ብለው ነው የሚያስቡት? ቦታው ላይ ያሉ፣ ግን ውሳኔው ላይ አክቲቭሊ ይሳተፋሉ ብዬ አላምነም። የምናየውም እሱም ስለሆነ እንደማሳያ ያነሳሁት የፕሪቶሪያዊ የሰላም ስምምነት በሁለቱም ሳይድ በመንግስትም በኩል በህወሀትም በኩል የነበረው በወንድ የተወከለ ግሩፕ ነበር ወደ ዲስከሽን ሄደው። ችግሩ ጦርነቱ ግን ያደረሰው ጉዳት በዋነኛነት ደግሞ ሴቶችና ህጻናትን ከማንም የበለጠ ጉዳት አድርሶባቸዋል። እነሱን የሚወክል እንግዲህ ሀምሳ አንድ ፐርሰንት በላይ ነው ከሀገሪቱ ፖፑሌሽን ውስጥ ሀምሳ አንድ ፐርሰንት በላይ ሴቶች ናቸው ይባላል። እነዚህ ሴቶች ማነው የሚወክላቸው ነው እንደዚህ፣ በውሳኔ ሰጪ በተለይ ደግሞ የፖለቲካል ውሳኔ በሚሰጥባቸው ስፔሶች ማን ነው እነዚህን ሴቶች ወክሎ ቢቆመው ማነው ዲሲዥን ውሳኔ የሚያስፈጽመው የሚሟገሰው ብለን ስንጠይቅ አሁንም እነዚህ ትልልቅ ውሳኔ ሰጪ በተለይ ደግሞ ከጸጥታና ደህንነት ጋር የተገናኙ ተቋማት ላይ ብዙ ሴቶች የሉም። ከጸጥታና ደህንነት ጋር በተገናኙ የሚደረጉ ውሳኔዎች ላይ ሴቶችን አናይም። እነዚህ እነዚህ ማሳያዎች ናቸው ብዬ አስባሉ። የመንግስት ተወካዮችን በዚህ ጉዳይ ለማነጋገር ያደረግነው ሙከራ ባይሳካም ፕሬዝደንት ሳህለወርቅ ዘውዴ በዓለም አቀፍ ደረጃ ለአንድ መቶ አስራ ሶስተኛ ጊዜ በኢትዮጵያ ደግሞ ለአርባ ስምንተኛ ጊዜ በተከበረው ዓለም አቀፍ የሴቶች ቀን በዓል ላይ ባሰሙት ንግግር የምንጠይቀው ልዩ መብት ሳይሆን የተሰጠ መብት ሁሉ ለሁላችንም እኩል እንዲሰራ ነው ብለዋል። ሆኖም አሁንም ሴቶች በኢኮኖሚ በማህበራዊ ጉዳዮችና በፖለቲካ የሚገባቸውን ያህል እኩል ተጠቃሚና ተሳታፊ መሆን እንዳልቻሉና ሴቶችን ማብቃትና ተሳታፊነታቸውን እና ተጠቃሚነታቸውን ማረጋገጥ እንደሚገባ ፕሬዚደንት ሳለ ወርቅ ዘውዴ ገልጸዋል። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ኢትዮጵያ ሴቶች አሁናዊ የአመራርነትና ውሳኔ ሰጭነትን ድርሻ በተመለከተ የተሰናዳውን ዘገባ ነው የተከታተላችሁት። ወደ ተከታዩ መሰናዶ ከማለፋችን በፊት ግን በሌላ ሙዚቃ እረፍት እናድርግ። እንግዲህ በመግቢያችን እንደገለጽ ነው የዛሬ የመስታወት መሰናዷችን በአመዛኙ በዚህ ሳምንት የተከበረውን ዓለም አቀፍ የሴቶች ቀን አስመልክቶ የተዘጋጁ ዘገባዎችን ነው ወደ እናንተ እያደረሰ ያለው። ስለዚህ እንግዲህ ተከታዩ መሰናዷችንም ሴቶችን ለማበረታታት ሴት ድምፃውያን ከወንድ ባልደረቦቻቸው ጋር በመሆን የተጫወቱት የሀገር ካስማ ነው። እሱን ሰምተን ደግሞ እንመለሳለን። Dice alla Daita va a piacere, tutta la ne ma da buon cisiere. የእሷነቷ ትርጉማት ፍታቀኔ ምንነት ሲገልጽ ይላል መዝገባት እሷ እናት ገር ህይወት ትዳር፣ ልጅም ኩራት ፍቅር ማገር የቤት ስጦታምና ምናትህት እና እናማ ውበት ብለ ውቢት፣ ጀግና ብለ ጀግኒት፣ ክብር ብለ ክብርት፣ አንደኛ ገር ስጣት። የእሷ መውደድ ከታየ ፍቅሯ ሁሉ ካለየ ምነው ታዲያ ዘገየ የኔ እናንተስ የታለ የታለ? تصف تغري برهان سقاي مراهي ناهي وفلط يا حاكي خواني تقول أمنتي يا وكي شمعة برهانية يا مفتوح ما تقي تعالي تقول وايتها ما እንደምትሰው ፍቅር አዲስ ነቃ ጥበብ ኩኩ ሰብስቤ ጌታችሁ ኃይለማርያም፣ ማርያም፣ ራሄል፣ ጌቱ፣ ዘሪቱ፣ ከበደ፣ አስጌ ደንዴሾ እና ኤፍሬም አስራት በጋሪያ ዘሙትን የሀገር ካስማ ነው የሰማችሁት። በሙዚቃው ዘና እንዳላችሁ እናምናለን። የእሁድ ምሽት የመስታወት መሰናዷችን አሁንም ከአሜሪካ ድምፅ ይቀጥላል። እያስተናገድናችሁ ያለነው ያለ ነው ስምኝሽ የቆየና ደረጀ ደስታንን። ተከታዩ መሰናዷችን ደግሞ ኢትዮጵያውያን ሴቶች ለነጻነትና እኩልነት ያደረጉትን ትግል የተመለከተ ይሆናል። ኢትዮጵያውያን ሴቶች ለነጻነትና እኩልነት ያደረጓቸው የትግል ታሪኮች በቂ ትኩረት አልተሰጣቸውም ሲሉ የታሪክ ተመራማሪዎች ተናግረዋል። የባህልና ታሪክ ተመራማሪ የሆኑት ረዳት ፕሮፌሰር አህመድ ዘካሪያ ኢትዮጵያውያን ሴቶች ካለባቸው ማህበራዊ ኃላፊነት ባሻገር ሀገሪቱ ባለፈችባቸው የታሪክ ሂደቶች ውስጥ ከአመራር ሰጭነት እስከ ፖለቲካዊ ትግል ድረስ ተሳትፎ እንደነበራቸው ይናገራሉ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የማህበረሰብ ታሪክ አጥኚ የሆኑት ዶክተር ነጻነት ገብረ ሚካኤል በበኩላቸው ለራሳቸው መብቶች መከበርም ሆነ ለማህበረሰባዊ ለውጥ ያበረከቱት ሚና በታሪክ ንግርቶቻችን ላይ ጎልተው አይታይም ይላሉ። የአዲስ አበባ ዩኒቨርሲቲ በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና የሚዳስሱ የጥናትና ምርምር ስራዎችን በማሳተም ክፍተቱን ለመሙላት እየሰራ እንደሆነም ይናገራሉ። የመስታወት ዝግጅት ክፍል ባልደረባ አስማማው አየነው በዚህ ጉዳይ ተከታዩን አዘጋጅተዋል። ኢትዮጵያ ውስጥ በነበሩና በሚደረጉ የነጻነትና የእኩልነት ትግል ታሪኮች ውስጥ ሴቶች የነበራቸው ድርሻ በጉልህ አልተጠቀሰም። ሴቶች ከቤተሰባዊና ማህበራዊ ኃላፊነቶቻቸው በተጨማሪ ኢትዮጵያ ባለፈችባቸው የታሪክ ሂደቶች ውስጥ ከአመራር ሰጭነት እስከ ፖለቲካዊ ትግል ድረስ የነበራቸው ተሳትፎም በበቂ እንዳልተዘከረ የታሪክ ምሁራን ይናገራሉ። በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም የማህበረሰብ ታሪክ አጥኚ ዶክተር ነጻነት ገብረ ሚካኤል ሴቶች በተማሪዎች ንቅናቄ ውስጥ ከነበራቸው ተሳትፎ ይነሳሉ። ከተማሪነት ወደ ፖለቲካ እንቅስቃሴ ውስጥ ጎልቶ የገቡበት የሴቶች ጥያቄ በወቅቱ በነበረ ሪዮት ምን ማለት ነው ለኢትዮጵያ ምን ማለት ነው ለኢትዮጵያ ሴቶች ምን አይነት ነጻነት ነው የምንመኘው እንዴት ነው የሚተነተነው የሚለው የወቅቱን ርእዮተ አለም ተከትለው መጽሐፍትን ጽፈዋል ዲሞንስትሬሽን ወጥተዋል ወይንም ሰላማዊ ሰልፍ አድርገዋል የነበሩትን የፖለቲካ እንቅስቃሴ ውስጥ ተሳትፎ አድርገዋል በሂደት ነው እዚህ ውስጥ የሚሄዱት የሚገቡት እሱ ጥናቱ በተለያየ መንገድ እየወጣ ስለሆነ እሱ ለሱ ተወው እና ያንን ፕሬዘንሳቸውን በጣም የነበራቸውን አብረው ከወንድሞቻቸው ጋር የታገሉበትን ነገር ብዙዎቹ በህይወት እስከ መክፈል እስከ መታሰር በኋላ ጠፍተውም እስካሁን ያልተገኙ ብዙ አሉ። በዚህ ዛሬ ባነሳ ነው የኢትዮጵያን ሴቶች የነጻነትና እኩልነት ትግል ታሪክ ጉዳይ ሀሳባቸውን ያካፈሉን ሌላው ምሁር፣ የባህልና ታሪክ ተመራማሪው ረዳት ፕሮፌሰር አህመድ ዘካሪያ ናቸው። ሴቶች ከነጻነትና እኩልነት ትግል እስከ አመራርነት የነበራቸው ሚና ብዙ ዘመናትን ወደ ኋላ ተጉዘው ከኢትዮጵያ ታሪክ አንፃር ይቃኙታል። አሁ ታሪኩ እንደሚነገረው ከሆነ የሰባም ድርሻ ከኢትዮጵያ ጋር የተያያዘ ነው ብለን የምንናገር ከሆነ ጥበብ ፍለጋ የነበረውን ሁኔታ የኢትዮጵያ አውድ መረዳት እንችላለን። እነ ጉዲትንም ስናነሳ አመራራቸው ከፍተኛ ሆኖ አንድ ትልቅ ሀገር መገዳደር ችሎ ስልጣን ለመጨበጥ የመሞከሩበት ሁኔታ እናያለን። በመካከለኛው ዘመን እነ እሌኒ ትልቅ ድርሻ እንደነበራቸው ታሪክ ይመዘግባል። በዛው ሁኔታ እነ ድል ወንበራም ሰፊ ጦር አመራር ሂደቶች ያሳዩበትን ሁኔታ እናያለን። ቀረብ ባለውም ጌጣ ይቶን ማንሳት ይቻላል። እነዚህ አሁን የምናነሳቸው አንዳንዶቹ ብዙዎቹ ከውጭ ጋር ባለው ሁኔታ ነው እንጂ ለውስጥ እርስ በራችን በምናደርገው ሽኩቻም መገፋፋትም፣ ሴተላቆ ወንዳ ሞት አይፈራም የሚሉት ነገር ሁኔታ ካየን ውስጥ ጭቅጭቁቻችንም ውስጥ ብዙ ድርሻ አላቸው። በጦር ሜዳም ቢሆን ፊት ለፊት ብዙ የታዋጊነት ድርሻ ባይኖራቸውም ቀለቡንም ሆነ ሕክምናውን ከሴቶቹ ውጭ ማሰብ ይቸገራል። በዋጋውን ጦርነት በዘመናዊ ሂደት ስናየው ስንዱን እናያለን። ስንዱ በዳይሬክተርነትም በፓርላማ አባልነት አገልግለዋል። በአጠቃላይ ስናስበው እያንዳንዷ ሴት አስተዋጽኦ አወጣች ብለን ስንል ወንዱንም የፈጠረች እሷናትና በድምር ውጤት ካየ ነው የሴቶችን ድርሻ የሚወዳደር ያለ አይመስለኝም። ወደ ዶክተር ነጻነት አስተያየት ስመለስ እርሳቸውም እንዲሁ ሴቶች በኢትዮጵያ የስርዓተ መንግስት ውስጥ የነበራቸው የአመራር ሚና ከአስራ ዘጠነኛው ክፍለ ዘመን በኋላ ለመብቶቻቸው መከበር ላደረጓቸው ትግሎች አስተዋጽኦ ማበርከቱን ያወሳሉም። ለነጻነት ትግል ስንል ከስር የተፈነቀለውን ብቻ ሳይሆን ማየት ያለብን ምናልባት ፖለቲካና ኢኮኖሚ አውዱ የፈቀዳላቸው ቦታቸውም ከፍተኛ የፖለቲካ ማዕረግ ላይ የነበሩ ንግስቶች ነበሩ፣ ሀገርን የሚያስተዳድሩ የሚመሩ ወይም ከነገስታቱ ያላነሰ አስተዋጽኦ የነበራቸው። ስለዚህ እንደዛ አይነት አውድ ውስጥ ያለ የነጻነት እንቅስቃሴ ነው ታሪክን ተከትሎ የሚያደርጉት በኋላ ማለት ነው። የስርዓተ መንግስቱ እየተደራጀ በሚመጣ ጊዜ በተለይ ከዚህ ከአስራ ዘጠነኛው ክፍለ ዘመን በኋላ የትምህርት የዚህ ዘመናዊ ሕይወት እንቅስቃሴ ጋር ተያይዞ የሴቶችንም በተለይ ፖፕለር የምንለው አብዛኛውን ሴቶች በሆነ መንገድ እንደ ዜጋ የማዋቀሩ ነገር ትምህርት ያስፈልጋቸዋል፣ ወጥተው ይህንን አይነት ስራ መስራት አለባቸው የሚል የድንጋጌ መንገዶች እየተሄደ ሄደ። ለምን ይሄ አዲሱን ከዘጠነኛው ክፍለ ዘመን ወዲህ ያለውን በተለይ ከኢጣሊያን ከአድዋ ጦርነት በኋላ ያለው ጊዜ በጦርነቱንም ውስጥ ሴቶች ብዙ አስተዋጽኦ እንደነበራቸው እናውቃለን። እንደማንኛውም ማህበረሰብ ቀጥሎ ግን ሴቶቹን ራሳቸው ትምህርት ያስፈልገናል ብለው ይጽፉ እንደነበር እናውቃለን። በብርሃንና ሰላም ጋዜጣ ላይ ብናይ ብዙ ወንዶች እነሱም ተክተው ይጽፉ ነበረ። ሴቶችም ራሳቸው እንደ ትምህርት ብንማር የሚል የልምምጥ የሚመስል ጥያቄዎች ይጠይቁ ነበር። ስለዚህ የእነዚያ ጥያቄዎች የመነሳት ውጤቶች አሁን ያለነው ተምረን በትምህርት ቤት ውስጥ የምናሉት ሴቶች። ስለዚህ እንደዚህ አይነት ልዝብ የሚመስልም ጥያቄ በማንሳት እነዛን ጥያቄዎች መልስ እንዲያገኙ በማድረግ የራሳቸውን አስተዋጽኦ ነበራቸው። የኢትዮጵያውያን ሴቶች ለሀገር ነጻነትና አንድነት መከበር እንዲሁም ለመበቶቻቸው ያደረጓቸው ትግሎች ታሪክ በቂ ትኩረት አላገኘም የሚለው የሁለቱም ምሁራን እምነት ነው። ረዳት ፕሮፌሰር አህመድ ዘካሪያ ለዚህ እምነታቸው ማብራሪያ አላቸው። የሁላችንም ፈተና ነው። ታሪካችን በስርዓቱ መመዝገብ አለመቻላችን ፈተናችን ነው። ለዛሬውም ችግራችን ይኸው ነው ያደረሰን እና በስርዓቱ መመዝገብ እና በጊዜው እንቅስቃሴዎቻችንን በሙሉ በስርዓቱ ብንመዘግብ ጥሩ ነው። አሁን የሴቶችን አስተዋጽኦ በጣም መመልከት ቢሆን ባለፉት ሃምሳ ስልሳ ወደ ሰባ ዓመትም በላይ ያለው አዲስ ዘመንንም ጋዜጣ ብና የተወሰነ እንቅስቃሴያቸውን ሊያሳየን ይችላል። በዛ ተነስተን የሴቶችን ድርሻ እናወጣለን። ብዙ እንግዲህ የሚዘለል አይነት ይሆናል። የወንድ ዓለም ስለሆነ የሴቶቹን ድርሻ ብዙ አንመዘግብም እና አልተመዘገብም አፍ ሞልተን ይሄ ስራ ነው ማለት አንችለ ዶክተር ነጻነት በበኩላቸው ራሳቸው ሴቶችም ቢሆኑ ታሪካቸው በበቂ ሁኔታ አልተነገረልንም ብለው እንደሚያምኑ የዳሳ ጥናት አጣቅሶ ያስረዳሉ። የአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና በተመለከተ በሰራቸው የጥናትና ምርምር ስራዎች ላይም ይህ ስለመንጸባረቁም ያነሳሉ። ፕሮፌሰር ባህሩ የአፍ መረጃዎችን ወይንም ኦራል ሂስትሪ ብለው ነው የሚቀለኝ የተማሪ ንቅናቄውን የአጠቃላይ ንቅናቄውን ታሪክ በሚሰሩ ጊዜ በአስራ ዘጠኝ ዘጠና ሰባት ሰብስበው ሲያነጋግሯቸው አንዱ ያናገሯቸው ስለ ሴቶች ጥያቄ መነሻ በዛ እንቅስቃሴ ውስጥ የሴቶች ጥያቄ ወይንም ተሳትፎ እንዴት እየጎለበተ እንደሄደ ምስክርነታቸውን እንዲሰጡ ነው። የዛ የምስክርነታው አካል ውስጥ አንዱ ጎልቶ የወጣው የጥያቄ መንገድ የእኛ ታሪክ ከዚህ ከእንቅስቃሴው ታሪክ አንጻር እኛ ከከፈልነው ዋጋ አንጻር ታሪኩ በደንብ አልተሰራም የሚል አንድ እንድምታ ያለው ጥያቄ ነበረ። ያንን እንደ ግብዣ ወስደን ነው ኦኬ፣ እንደዛ ብሎ ካሰቡ የሴቶቹን ታሪክ እንደነበረ ከመዛግብቶቹ፣ ከራሳችሁ ካሉት ሰዎች ምስክርነት፣ ያንን ግብዣ ተከትለን የሰራነው ስራ ነው ማለት ነው። ሁሉም እኔ ያነበብኳቸው ላይ አሁንም የታሪክ ሽፋንነት የመላላት ነገር ያነሳሉ። አሁንም ብዙ ይቀራል የሚል ግምገማ ነው። እኔ በግሌ ያለኝ በዚህ ፖለቲካ እንቅስቃሴ ውስጥ የሚያልፉት የነበሩ ሴቶች አንድ ሁለት ሶስት ሰዎች ምስክርነትን ሰጥተውናል። ከሴቶቹ ግን የወቅቱን የትውልዱን ታሪክ ያየን እንደሆነ አብዛኛው በወንዶቹ በኩል የተተረከው ይሰፋል ማለት ነው። ያ ጥፋት ነው ማለት ሳይሆን የሴቶቹንም መስዋዕትነት፣ የእነሱን ባህሪና መልክ የያዘውን የስም መስዋዕትነት አይነት ያደረጓቸው የፖለቲካ ውሳኔዎች፣ አካሄዶች ከሌሎቹ ሴቶች እህቶቻቸው የተማሩትን ለምሳሌ ከአልጄሪያ፣ ከአፍሪካ ውስጥ ከነበሩ እንቅስቃሴዎች፣ ከቻይና፣ ከራሻ፣ ከኩባ፣ ከቬትናም ሴቶች ያነቡ ነበር። እነዚህም ሁሉ ሴቶች እንቅስቃሴዎች እየያዙ ነው፣ ኢትዮጵያ ሴቶች ደግሞ እንዲህ መሆን አለባቸው ይሉ የነበረው ከቅርብ ጊዜያት ወዲህ የሴቶችን አስተዋጽኦ የሚዘክሩ ጽሁፎች እየወጡ መሆኑን የሚናገሩት የባህልና ታሪክ ተመራማሪ ረዳት ፕሮፌሰር አህመድ ዘካሪያ፣ ነገር ግን የበለጠ መስራት ያስፈልጋል ይላሉ። በአጠቃላይ ሚኒስቴር መስሪያ ቤት አላቸው። በዛም አካባቢ ጥናትና ማካሄድ ይቻላል ብዬ ገምታል። በዩኒቨርስቲዎችም በኩል የተወሰነ የጀንደር ጥናቶች ኢንስቲቶች አሉ እና በዛም በኩል ብዙ ጥናቶች አሉ። አሁን ዝርዝር ለመናገር የሚከብደኝ የተሰሩትን ስራዎች በሙሉ አጠገቤ ስለሌሉ ይሄ ነው ይሄ ነው ማለት አልችልም፣ እንጂ በጀንደር ስተዲስ ኢንስቲትዩቶች ተቋቁመው እስከ ማስተርስ እስከ ፒኤችዲ ድረስ እየሰጡ ነው፣ እና ብዙ ጥናቶች አሉ። አሁንም ቢሆን የኢትዮጵያ ሁኔታ ያለውን የሴቶችን ድርሻ የሚያሳይ እና ይህንን አበረታታትና ስርዓት ማስያዝ ወደ ህዝቡ ማቅረብ የሚቻልበት መንገድ በሚዲያም በጽሁፍም አቶሞ ለህዝብ የሚደርስበትን የሚያሳልጥ የተሻለ ግንዛቤ ይኖረናል ብዬ ተስፋ አደርጋለሁ። የአዲስ አበባ ዩኒቨርሲቲ በተማሪዎች ንቅናቄ ወቅት ሴቶች የነበራቸው ሚና የሚዳስሱ የጥናትና ምርምር ስራዎችን ማሳተሙን የሚናገሩት ዶክተር ነጻነት በበኩላቸው ገና ብዙ ስራዎች ይቀራሉ ይላሉም። አንድ ሁለት አርቲክሎች አውጥተናል ከዛ ጥናት ላይ አሁን በመቀጠል የምናወጣው ደግሞ ወርክሾፕ አካሄደን ነበር። የዛ ጊዜ ቀበብሎች በሚል በተማሪ ንቅናቄ ውስጥ ያለፉ ሴቶች ከአሁን ካሉ ሴቶች ንቅናቄዎች ጋር ያደረጓቸው ውይይትና የጥናታዊ ጽሑፍ ያካተተ እሱን ደግሞ ፕሮሲዲንግ አሁን በቅርቡ እናወጣለን። እንደ ቅብብ ብሎሹ እየተቀባበለ ቀስ በቀስ እየወጣ ነው። ሶስት አመት የተጠና ጥናት ነው። የእኛ በጣም ቁንጥል ነች እንዳልኩ የተማሪ ንቅናቄ ውስጥ ያለፉ ሴቶችና የሴቶችን ጥያቄ ነበረ የዳሰስ ነው። የታሪክ ክፍተቱ ግን ከዚህ ያለፈ እንደሆነ ቅድም ተነጋግረናል። የነርሶች ታሪክ አልተሰራም። በአብዛኛው ሜዲካል ውስጥ የገባ የነበሩ ሴቶች ታሪክ አልተሰራም። ብዙ ከሴቶች መልክ አንጻር እንደ መደባቸው እንደየስራቸው፣ በአደባባይም በመጀትም ብዙ እርሻዋን ይዘን ህክምናን ይዘን ወጌሻን ይዘን ብዙ ልንሰራቸው የምንገባ የኢትዮጵያን መልክ ሞር እየሞላ ይሄዳል ብዬ ነው ማስበው። ታሪኩ ላይ በደንብ መሰራት የሚገባውም የተሰሩ አሉ ብዙ ግን ብዙ መቀጠል የሚገባው ይመስለኛል። ኢትዮጵያን ጨምሮ በመላው ዓለም በየአመቱ እንደ አውሮፓውያን አቆጣጠር መጋቢት ስምንት የሚከበረው የሴቶች ቀን እንደዚህ አይነት ያልተነገሩ የሴቶች የነፃነትና የኩልነት ታሪኮች ጎልተው የሚሰሙበት ነው። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። የዛሬው የመስታወት ዝግጅታችን እንደተከታተላችሁት የሴቶችን ቀን ምክንያት አድርጎ በርካታ ሀሳቦችን ወደ እናንተ ያደረስንበት ነበር። በቆይታችሁ ብዙ ያተረፋችሁበት እንደነበር እናምናለን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም፣ ደህና ደሩ።